ለእግዚአብሔር ቤት እንሂድ ሲሉኝ ያለውን መዝሙር ስታስቡት እግዚአብሔር ቤት ውስጥ ቃል እንሰማለን፣ እንጸልያለን፣ እንዘምራለን ስንመጣ ወደ እግዚአብሔር ቤት ስንመጣ። ይሄ ቀጥታ ከመዝሙረ ዳዊት ላይ የተወሰደና በመዝሙር መልክ የተቀናበረ ነው። እና እግዚአብሔር ቤት ስንመጣ እግዚአብሔር ይባርከናል። እግዚአብሔር ቤት ስንመጣ እግዚአብሔር ያስተምረናል። እግዚአብሔር ቤት ስንመጣ እግዚአብሔር ይለውጠናል። እኛም ደግሞ ህይወታችንን ለሱ እንሰጣለን። አሁን እዚህ ሐዋርያ ሥራ ምዕራፍ ስምንት ላይ ያለውን ቃል ነው የምንመለከተው። ትዝ ይላችሁ እንደሆነ ባለፉት ሳምንታት በሐዋርያት ስራ ውስጥ ያሉ ለውጦችን ሰዎች እንዴት ነው ክርስቲያን የሆኑት እና አንድ ሰው እንዴት ነው ክርስቲያን የሚሆነው የሚለውን ነው እያሰስን የነበረው እና በመጀመሪያ ጳውሎስን ነበረ ያየነው። ቀጥሎ ሊዲያን አየን፣ ሴት ደግሞ ቀጥሎ ባለፈው ሳምንት የእስር ቤቱን ጠባቂ፣ የወህኒ ቤቱን ጠባቂ እንዴት ወህኒ ቤት ውስጥ እግዚአብሔር እንደለወጠው። ብዙዎች ወህኒ ቤትም ውስጥ ተለውጠዋል ከእሱ ጋራ እና ያንን አይተናል። እግዚአብሔር ነው ሰዎችን የሚለውጥ። እና ክርስትና የሚባለው እምነት ውስጥ የገቡ ሰዎች በሙሉ በእግዚአብሔር ተለውጠው ነው የገቡት እና ብዙዎቹ የእግዚአብሔርና የክርስትና እምነት ጠላቶች የነበሩ ናቸው። ማንም ሰው ሲወለድ ክርስቲያን ሆኖ አይወለድም። ሲወለድ ኃጢአተኛ ሆኖ ነው የሚወለደው እና ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል ያን ጊዜ በመንፈስ ቅዱስ አማካኝነት እግዚአብሔር ይለውጠውና ያንን የኃጢአት ልብ፣ የኃጢአተኝነት ህይወትን ከውስጡ አውጥቶ አዲስ ልብ፣ አዲስ ህይወት፣ የዘላለምን ህይወት ይሰጠዋል እና እዚህ ሐዋርያት ስራ ውስጥ ካሉት ብዙ የመለወጥ ህይወቶች ማለት ሰዎች ወደ ክርስትና የመጡበትን መንገድ ስንመለከት ከነዚህ ከብዙዎቹ ውስጥ አንዱ ይሄ የኢትዮጵያዊ ባለስልጣንም አንዱ ለውጥ ነው እና ይሄ ሰው የመጀመሪያው የኢትዮጵያ አማኝ ነው። ያን ጊዜ ወንጌል ሲሰበክ በነበረበት ጊዜ ወንጌልን ለመጀመሪያ ወደ ኢትዮጵያ ይዞ የሄደውም ይሄ ሰው ነው እና በጣም አስደናቂ ለውጥ ነው በሱ ውስጥ የተደረገው እግዚአብሔር በመንፈሱ ያደረገው እና የእሱም መለወጥ የተከናወነው ልክ እንደ ሌሎቹ መለወጦች በመንፈስ ቅዱስ ኃይል አማካኝነት ነው። ሰው ቤተ ክርስቲያን ሲመጣ መንፈስ ቅዱስ በቃሉ አማካኝነት የሰው ልብ ይነካና ሰዎች ኃጢአተኝነታቸውን አይተው በጌታ በኢየሱስ ክርስቶስ ላይ ባለው እምነት ባለው ክርስቶስ ኢየሱስ በሰራው ነገር ነገር ላይ እምነታቸውን ሲያሳርፉና በሱ በኩል ከእግዚአብሔር ጋር እንደሚታረቁ ሲያምኑ በዛን ጊዜ መንፈስ ቅዱስ ሕይወታቸውን ይለውጣል። እና የዚህን ሰውዬ ለውጥ ነው ዛሬ የምንመለከተው። አስደናቂ ለውጥ ነው። እኔ በእርግጥ አንድ ትራክት ጽፍ ያለው ይህንን በተመለከተ የኢትዮጵያ ውስጥ ታትሞ በብዙ ሺህ ተሰራጭቷል። እና አሁንም እዚህ አንድ ቀን እዚህ የመጣው ነጭ ሰውዬ እዚህ ሰላም ያላችሁ እሱ እያሳተመው ነው እና ታትሞ ይመጣል ብዬ አስባለሁ። እና ታዲያ እነዚህ ለውጦች ስናገር ይህንን ማየት በጣም አስፈላጊ እንደሆነ አሰብኩና ነው ዛሬ ይህንን የማቀርብላችሁ። በመጀመሪያ የምናየው የኢትዮጵያዊ ሕይወትና እምነት እና ማንነቱ ሕይወቱ ምን አይነት ሰው እንደነበረ ነው። እና አሁን ክርስትና ውስጥ የገቡ ሰዎች፣ አንዳንድ ሰዎች ሲያስቡ ክርስትና የጅሎች እምነት ነው፣ ዝም ብሎ የሆኑ ሰዎች የተጠራቀሙበት ነው እንደዛ እንደዛ የሚል ነገር አለ፣ ግን ልክ አይደለም። ክርስትና ውስጥ የገቡ ሰዎች በዓለም ውስጥ ቀላል ቦታ ላይ የነበሩ አይነት ሰዎች አይደሉም ብዙዎቹ። እና እግዚአብሔር በአስደናቂ መንገድ ነው የለወጣቸው። እና አንዱ ምሳሌ ይሄ ሰው ነው። አሁን ይህንን ሰው ስትመለከቱ እዚህ ምዕራፍ ስምንት ላይ ፊልጶስ የሚባለውን አገልጋይ የመጀመሪያዊቱ የቤተ ክርስቲያን ዲያቆን ነበረ። ልክ እዚህ አሁን ዲያቆኖች እንዳሉት ለምሳሌ መዝሙር የሚመራው ዲያቆን ነው፣ የእሱ አባት ዲያቆን ነው። ይሄ መባ የሚሰበስቡ ዲያቆኖች ናቸው፣ ከልጆቹ ኋላ ኋላ የሚሄዱት። ልክ እንደነሱ አይነት ዲያቆን ነው ፊልጶስ። ግን በጣም ጌታን ሲያገለግል የነበረ ነው። ምዕራፍ ስምንት ላይ ታላላቅ ድንቅ ነገሮችን እግዚአብሔር በሱ ህይወት ሰንበት አድርጓል እና መንፈስ ቅዱስ ምን አለው? ቁጥር 26 ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ይላል ቁጥር 27 ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። አሁን ይሄን ሰውዬ ነው የምናየው እና ይሄ ሰውዬ የመንግስት ባለስልጣን የነበረ ሰው ነው እና ምናልባት ያን ጊዜ የመንግስት ባለስልጣን በጣም ከፍተኛ ደረጃ ላይ የነበረ ምናልባት ምናልባት ምናልባት ብዙዎች እንደሚስማሙት እኔም እንደምገምተው የገንዘብ ሚኒስቴር የነበረ ሰው እንደነበረ ነው። ምክንያቱም ምን ይላል የኢትዮጵያ ንግስት አዛዥ እና ጃንደረባ የነበረ በገንዘቧም ሁሉ ላይ የሰለጠነ ነው የሚለው። በገንዘቧ ሁሉ ላይ የሰለጠነ ማለት የገንዘብ ሚኒስቴር የነበረ በጣም በአካውንቲንግ ችሎታው የታወቀ ሰው እና ሚኒስቴር ነው። አዛዥ ነው። በንግስቲቷ ዘንድ የታወቀ ሰው ነው እና ደሞዙ የነበረው ኑሮ ከሌላው ሰው የተለየ ነበር ማለት ነው። እና ይሄ ሰው ቀላል ሰው አልነበረም። በእርግጥ ሌላም ሌላም ነገር መጨመር እንችላለን። ደንበኛ አዋቂ ሰው ነው ይሄ ሰው ምክንያቱም መጽሐፍ ያነብ ነበር። ያን ጊዜ በኢትዮጵያ ቋንቋ ማለት በአማርኛ ወይም ያን ጊዜ ይነገር በነበረው ግዕዝ የሚሆን ምንም ይሆን፣ መጽሐፍ ቅዱስ ያን ጊዜ አልተጻፈም። ይሄ ሰው ያነብ የነበረው የመጽሐፍ ቅዱስ የትንቢተ ኢሳያስን ነው። እና ምናልባት እኔ የማስበው ኢየሩሳሌም ገዝቶት ሊሆን ይችላል ያን መጽሐፍ፣ ወይም ደግሞ ድሮም ነበረው ብዬ መገመት እችላለሁ። ግን የኢሳያስ መጽሐፍን ያነብ ከነበረ ተመልከቶ አዋቂ ሰው ነው፣ አንባቢ ነው። ግን በአማርኛ አይደለም፣ በሌላ ቋንቋ ነው ያነብ የነበረው። የምን ቋንቋ ነው ብላችሁ ብትጠይቁኝ እኔ የምናገረው የግሪክ ቋንቋ ነው። የዕብራይስጥ ሊሆን ይችላል ግን የግሪክ ቋንቋ ያን ጊዜ በዓለም ሁሉ ይነገር ነበር ጠዋት ፓስተር ፖርተር ጋር እንነጋገር ነበር ኢትዮጵያ የምትባለው ሀገር ያኔ በመካከለኛው ምስራቅ ውስጥ ከፍተኛ ተጽዕኖ የነበራት ሀገር ነበረች። አሁን ኢትዮጵያን ከመካከለኛው ምስራቅ እንዴት ነው ተጽዕኖ ውስጥ የወጣትና ያወጣትና የቆረጣት ነገር በታሪክ ውስጥ እስልምና ነው። እስልምና አካባቢውን በሙሉ ይዞ ኢትዮጵያ ብቻ እንደ ደሴት ቀረች፣ እና ከዚህ የተነሳ መካከለኛው ምስራቅ ላይ የነበራት ማንኛውም እንቅስቃሴ፣ ግንኙነት በሙሉ እንዳለ ነው የተቆረጠው። እና ስለዚህ አሁን ይሄ ሰው ያን ጊዜ በመካከለኛው ምስራቅ ውስጥ ይሠራ የነበረው ዋናው ቋንቋ የግሪክ ቋንቋ ነው። ብሉኪዳን ደግሞ ከመቶ ዓመት ዓለም በፊት ወደ ግሪክ ቋንቋ ተተርጉሟል። ስለዚህ ያንን ነበረ እያነበበ የነበረው እና አዋቂ ነው፣ አንባቢ ነው። እና ሃይማኖታዊ ዝንባሌም ደግሞ አለው። ምን አይነት ሃይማኖታዊ ዝንባሌ ነበረው መሰላችሁ? በወቅቱ አይሁዳውያን ያልተሰራጩበት አገር አልነበረም። ስለዚህ አይሁዳውያንን አግኝቷል። እነዚህ አይሁዳውያን ስለ አምላካቸው ስለ እግዚአብሔር እና ስለ ኢየሩሳሌም ስላለው ቤተ መቅደስ እና ሰዎች በየዓመቱ ፒልግሪሜጅ ነው የሚባለው ወደ ቅዱስ ቦታቸው እንደሚጓዙ እና ቅዱስ ቦታቸው ጋር መሄድና እንደነሱ እነሱ የሚያደርጉትን ነገር ማድረግ በጣም መልካም መስሎ የታየው ሰው ነው እና ከዚህ የተነሳ ኢትዮጵያውያን ድሮ ከክርስትና በፊት የጣዖት አምላኪዎች ናቸው። ከጣዖት አምልኮ አንድ ስቴፕ ወደ አይሁድ እምነት የመጣ ሰው ነው። እንደገና አሁን በአይሁድ እምነቱ በጣም እያጠነከረ ኢየሩሳሌም ድረስ ሄዶ ኢየሩሳሌም ሰግዶ እየተመለሰ ነው እና ሃይማኖታዊ ዝንባል ያለው ግን እውነተኛውን ጌታ እግዚአብሔርን በትክክለኛ እንደምንለው በክርስትና እንደምንለው የተዋወቀ ሰው አልነበረም። አሁን እንደዚህ አይነት ህይወት የነበረው ሰው ነው ይሄ ሰው። ስለዚህ ቀላል ሰው አይደለም፣ የተማረ ሰው ነው፣ ባለስልጣን ነው፣ ሀብታም ነው፣ አንባቢ ነው፣ ዝም ብሎ ዝም ብሎ ሰው አይደለም። እና በሰረገላ ወደ ኢየሩሳሌም ተጉዟል። በእርግጥ በሁለተኛው ነጥብ የምናገረው ወደ ኢየሩሳሌም ያደረገው ጉዞና እቅድ ላይ ጥቂት አስተያየት መስጠት እፈልጋለሁ። እና አሁን እንደምታዩት በአሁኑ ዘመን ኢየሩሳሌም ከኢትዮጵያ መሄድ በጣም ቀላል ነው። በመኪና አይደፈርም በእግርም አይደፈርም፣ ግን በአይሮፕላን በጥቂት ሰዓታት ኢየሩሳሌም መድረስ ይቻላል። ደግሞም ከኢየሩሳሌም መመለስ ይቻላል። ያን ጊዜ ግን ጉዞ መስዋዕትነታዊ ነው። ማለት መስዋዕትነት የሚያስከፍል ነው። ረጅም ነው። አድካሚ ነው። በረሃ ነው እና ውጣ ውረድ አለው ልዩ ልዩ አስጊ አስጊ የሆኑ ሁኔታዎችም አሉት። ምክንያቱም ያን ጊዜም አሁንም በበረሃ ሀገር ሌቦች አሉ፣ ወንበዴዎች አሉ፣ የሚዘርፉ ሰዎችን ሊገሉ የሚችሉ እነዛን ሁሉ መስዋዕትነቶች ከፍሎ ነው ኢየሩሳሌም የሄደው እና ጉዞው መስዋዕታዊ ነበረ በጣም አድካሚ ነበረ እና ምናልባት ከወራት የፈጀም ጉዞ የነበረ መሆን አለበት። ግን አንድ ዓላማ ነበረው ሲጓዝ። ቅድም ጠቀስ አድርጌዋለሁ የተጓዘበትን ዓላማ። አይሁድ የአይሁድን እምነት ስለተከተለ እዛ ኢየሩሳሌም እጄ ብሰግድ ምናልባት ይሄ የአይሁድ አምላክ እግዚአብሔር ደስ ይለው ይሆናል። እግዚአብሔርን የማስደሰት ዓላማ አለበት። ኢየሩሳሌም እጄ ልክ እንደ እስራኤላውያን እንደ አይሁዳውያን ብሰግድ እግዚአብሔር እጁን ከፍቶ ልቡን ከፍቶ መንግስቱን ከፍቶ ይቀበለኝ ይሆናል የሚልም ግምት ሳይኖርበት እንዳልቀረ ነው። አይሁዶችም እንደዛ አስተምረውት ይሆናል እና ጽድቅንም ይፈልግ እንደነበረ ነው። አሁን እግዚአብሔር የሚቀበለው ሰው እኛ መጽሐፍ ቅዱስ ላይ እንደምናስተምረው ጽድቅ የሚባለው ነገር እግዚአብሔር ሰውን ሲቀበለው፣ ኃጢአተኝነቱን ይቅር ሲለው እና ሙሉ ለሙሉ ምረስ ሲያደርግለት ነው አንድ ሰው ጸደቀ የምንለው። ጌታ ኢየሱስ ክርስቶስን የተቀበሉ ሰዎች በሙሉ ጸድቀዋል። በክርስቶስ ኢየሱስ ኃጢአተኝነታቸው፣ በደለኝነታቸው ከላያቸው ላይ ተነስቶ የበደለኝነትና የኃጢአተኝነት ፍርዳቸው ተወግዶ እግዚአብሔር ምሕረት ያደረገላቸው የእግዚአብሔር ሰዎች ነው የሚባሉት፣ የእግዚአብሔር ልጅ፣ የእግዚአብሔር ሴት ልጅ፣ የእግዚአብሔር ወንድ ልጅ እና ይህንንም የመፈለግ ዝንባሌ እንደነበረው ነው የሚታሰበው እና ግን የተሳሳተ ጉዞ ነው ጉዞ ምክንያቱም እዚ ጋ የጉዞ ውጤት ብዬ ያስቀመጥኩት አንድ ነገር አለ። ኢየሩሳሌም ሄደዋል። የውስጣዊ የእግዚአብሔርን የማወቅ በእግዚአብሔር ዘንድ የመጽደቅ እግዚአብሔር ዘንድ ተቀባይነት የማግኘት ጥማቱ ግን የረካለት አልነበረም። ልክ እንደሄደ ነው የተመለሰው ይሄ ሰውዬ። ምክንያቱም አንዳንድ ቦታዎች በመሄድ እግዚአብሔር ለሰዎች ጽድቅን አይሰጥም። መጽሐፍ ቅዱሳዊ አይደለም ኢየሩሳሌም በመጓዝ ሰው ሊጸድቅ አይችልም ወይም ደግሞ ወደ ኢየሩሳሌም ፊቱን አዙሮ በመጸለይ አንዳንዶች የአንዳንድ እምነት ተከታዮች እንደዛ እንደሚያደርጉት ወደ ቅዱስ ቦታቸው ዞረው ይጸልያሉ ፊታቸውን ያ ተቀባይነት የለውም በመጽሐፍ ቅዱስ ክርስትና እግዚአብሔር የትም ቦታ ሊገኝ የሚችል አምላክ ነው እዚህ ሆነን ልባችንን ከፍተን በእውነት እግዚአብሔር ወይ እኔን አድነኝ በክርስቶስ ኢየሱስ በኩል ከኔ ጋር ታረቅ እና የዘላለም ሕይወት ስጠኝ ብለው ሰዎች የትም ቦታ ሆኖ ቢጸልዩ እግዚአብሔር ይምራቸዋል። እና ዓላማው ራሱ እዛ እግዚአብሔርን ማስደሰት ጽድቅ ለማግኘት ወይም ደግሞ በእግዚአብሔር ዘንድ ተቀባይነት ለማግኘት የተለያየ አገር አቋርጦ መሄድ እንደዛ አይነት ሁኔታ ውስጥ መግባት መጽሐፍ ቅዱሳዊ ፍጹም አይደለም። ግን ይሄ ሰውዬ እንዲህ አይነት የተሳሳተ ዓላማ የተሳሳተ ሃይማኖታዊ አመለካከት በአይሁዶች ትምህርት መሰረት ቢኖረውም እንኳን ግን ውስጡ እግዚአብሔርን የሚፈልግ ነው። እንደዚህ አይነት ፍላጎት እግዚአብሔርን የመፈለግ ፍላጎት ሊመጣ የሚችለው ለሰዎች ሊሰጥ የሚችለው በራሱ በእግዚአብሔር ነው። አሁን ፊልጵስዮስ ምዕራፍ ሁለት ላይ እንደዚህ የሚል ቃል አለ። መፈለግንም ማድረግንም በሰዎች ልብ ውስጥ የሚሰጥ እግዚአብሔር ነው ብሎ ይናገራል። እግዚአብሔርን ማምለክ መፈለግ የሚባለውን ነገር እግዚአብሔር ነው የሚሰጠው። አሁን እዚህ መሰብሰባችንን ለመሰብሰብ መፈለጋችንን ማንም ሰው ሊያስገድድ አይችልም፣ ማንንም። እግዚአብሔር ግን ይሄንን ፍላጎት ይሰጠንና አብረን ተሰብስበን እግዚአብሔርን እንድናመልክ እግዚአብሔር ጸጋን ያበዛልናል። ለእንደዚህ አይነት ሰዎች እግዚአብሔር የማዳን እቅዱን ይገልጥላቸዋል። አሁን የሚቀጥለው ነጥቤ ያንን ነው የሚያሳየው እግዚአብሔር የማዳን እቅዱን ገለጠለት። ተመልከቱ፣ ኢየሩሳሌም ሄዷል። ኢየሩሳሌም ሰግዷል። ጥቂት እዛ ትራክቴ ላይ የጻፍኩት ነገር አለ ምን የሚል ኢየሩሳሌም በሄደበት ጊዜ እሱ አህዛብ ስለሆነ አይሁዳዊ ስለ አይደለ አይሁዳዎች አይሁዳውያን በሚሰበሰቡበት ቦታ ላይ አልተሰበሰበም። ለምሳሌ አሁን እዚህ ስንመጣ ሴቶችም ወንዶችም ልጆችም ትልልቆችም ጥቁሮችም ነጮችም አብረን ነው የምንሰበሰበው። አይሁዳዊ ቤተመንግስት፣ በአይሁድ ቤተ መቅደስ ውስጥ ብትሄዱ ግን አይሁዳውያን የሚገቡበት ቦታ እኛ አህዛቦች ስለሆነ ልንገባ አንችልም። የተለየ ቦታ ነው ሴቶች የተለየ ቦታ ወንዶች፣ የተለየ ቦታ ነው የሚቀመጡት። እና እዛ የተለየ ልዩነት ያለው ቦታ ላይ ተቀምጦ የመጣ ሰው ነው እና አንዳንድ ጥያቄዎች ሳይፈጠርበት እንዳልቀራ አስባለሁ። በእርግጥ አይሁዶች አስረድተውታል ብዬም ደግሞ ገምታለሁ። ግን አሁን እንዳለን የተመለሰው ሰላም አላገኘም፣ ከእግዚአብሔር ጋር አልታረቀም፣ ጽድቅ አላገኘም፣ የደህንነት ህይወት አላገኘም። እየተመለሰ ባለበት ጊዜ ያው መጽሐፍ ቅዱስን ያነባል እያነበበ ነው። ግን ጮክ ብሎ ነው የሚያነበው። ታያላችሁ፣ እዚህ ጋር ቁጥር 29 ላይ ፊልጶስን እግዚአብሔር ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና፣ ጮሆ ነው የሚያነበው። በእውነት የምታነበውን ታስተውለዋለህን? አለው። እሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል ብሎ መለሰለት። እንግዲህ የተነጋገሩበት ቋንቋ ራሱ የግሪክ ቋንቋ ነው ብዬ ነው የማስበው። በትክክል ግሪክ የሚናገር ሰው እንደነበረ ነው። እና እግዚአብሔር ራሱ የማዳን እቅዱን ገለጠለት። ልክ ያነበው የነበረው ክፍል ትንቢተ ኢሳያስ 53 ጌታ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ወደ መስቀል ሲሄድ በምድር ላይ ሲመላለስ ሰዎች እንደጠሉት እና መስቀል ላይ ተሰቅሎ ልክ የሚታረድ ለመስዋዕት የሚታረድ በግ እንደሚታረድ እንደተነዳ እንደተሰቃየ ለሰዎች አፉን ሳይከፍት ምንም ነገር ሳይናገር እንደተፈረደበት እና በመስቀል ላይ እንደሞተ የሚያሳየውን ክፍል ነው ያነበበው። እና አሁን ፊልጶስ ሲጠይቀው እግዚአብሔር ልኮታል ፊልጶስን ፊልጶስ ሲጠይቀው በጣም የሚገርም እንትኑን በድራማ መልክ ብትመለከቱት የሚገርም ነው ፊልጶስ ቀርቦ የምታነበውን ታስተውላለህ ወይ ሲለው አንተ ለመሆኑ ማነ እኔ ማን ደወንኩ አታቅም ወይ እኔ እኮ የመንግስት ባለስልጣን ነኝ ዝም ብሎ ሰው መቶ ሊጠይቀኝ ይችላል እንዴ ምናምን አላለም እና የሚመራኝ ሳይኖር እንዴት ሊገባኝ ይችላል ብሎ በትህትና ነው የተናገረው። እና እኔ ይህን ሰውዬ የትህትና ምልክት አድርጌ ነው የምቆጥረው። እና ኢትዮጵያውያን፣ እንደዚህ አይነት ትህትና ሁሉም ኢትዮጵያዊ ቢኖረው እመኛለሁ። እና እንዳውም ምንድን ነው ያለው? እንዴት ይቻለኛል የሚመራኝ የሚያስተምረኝ ሰው ሳይኖር እንዴት ሊገባኝ ይችላል ብሎ ተናገረና ከእሱ ጋር ተቀምጦ ሰረገላው ላይ እንዲያስረዳው ለመነው ይላል። ተመልከቱ ቁጥር 30 ወጥቶ ከሱ ጋር ይቀመጥ ዘንድ ፊልጶስን ለመነው፣ ፊልጶስ ወጣ አብሮት ተቀመጠ። እኔ ይህንን ሳዘጋጅ እንደዚህ የሚል አስተያየት ሰጥቻለሁ። አንዳንድ ጊዜ የወንጌል አገልግሎት የወንጌል አገልግሎት የሚባለው የወንጌል አገልግሎት ይሄ እኛ የምናገለግለው አይነት አገልግሎት እውነተኛ አገልጋዮችን የማይጠበቅ ቦታ ላይ ያደርሳቸዋል። አንዳንድ ጊዜ ከማይገመቱ ሰዎች ጋር ያስተዋውቃቸዋል። የሚገርም ነው። እኔ እንደዛ አይነት ነገር አጋጥሞኛል በሕይወቴ እና እዚህ ጋር ይሄ ሰው ያልተገመተ ነገር ነው። የመንግስት ባለስልጣን ሰረገላ ላይ ቁጭ ብሎ ሰረገላው ላይ ቁጭ ብሎ የጌታን ነገር መግለጥ ጀመረ። ያነበው ከነበረው ቦታ የመጽሐፉ ክፍል ጠቅሶ ሰውየው ምን ብሎ ጠየቀው? ቁጭ ካለ በኋላ ያነበው የነበረውን ነገር አሳየውና እባክህ ነቢዩ ይህንን ስለማን ይናገራል? ስለ ራሱ ነው ወይስ ስለሌላ ብሎ ነቢዩ የሚናገረው ስለ ራሱ ነው ወይ ስለሌላ ስለ ሰው ነው ብሎ ጠየቀው። ከዛ በኋላ ቁጥር 35 ፊልጶስም አፉን ከፈተ። ይሄ የመጽሐፍ ቅዱስ የአስተማሪዎች የሚገለጡበት አገላለጥ ነው። ጌታ ኢየሱስ ማቴዎስ ምዕራፍ 5 ስትመለከቱ የተራራው ስብከት በተባለው ቦታ ላይ ተራራው ጉብታ ላይ ቁጭ አለና አፉን ከፈተ አስተማራቸው ይላል። ልክ እንደዛ ነው እዚህም ጋር ያለው እና አፉን ከፈተ ፊልጶስ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ክርስቶስ ወንጌልን ሰበከለት። አሁን ፊሊጶስ ለባለሥልጣኑ የወንጌልን መልእክት አብራራለት። ምን ምን ተናገረ የሚለውን ነገር ብትመለከቱ አንዳንድ ወሳኝ ነገሮችን ነግሮታል። የእግዚአብሔር የማዳን እቅድ ሰዎች እና እግዚአብሔር እንዴት ነው የሚታዩት? እግዚአብሔር በጣም ቅዱስ በጣም ክቡር በጣም ልዩ ንጹህ፣ ፍጹም፣ በፍርዱና በፍትሁ በምንም መንገድ የማያዳላ ቅዱስና ጻድቅ አምላክ ነው፣ ዘላለማዊ ነው። ሰው ደግሞ እዚህ ጋር ኃጢአተኛ፣ በደለኛ፣ ለሲኦል ለዘላለም ጥፋት የታቀደ የተመደበ ጎስቋላ፣ ምስኪን፣ ማንም ይሁን ማን ባለስልጣን ይሁን፣ ሴት ይሁን ወንድ፣ ህፃን ይሁን አዋቂ፣ ማንም ይሁን ማን ሰው በእግዚአብሔር ምሕረት ካላገኘ እግዚአብሔር ሰውን ሊገናኝ ከፈለገ ቁጣ ብቻ ነው ሊፈስበት የሚችለው። እና የክርስቶስ መምጣት ይህንን የእግዚአብሔርን ቁጣ የሚያበርድ እግዚአብሔር ከሰው ጋር ሊታረቅ የሚችልበት መንገድ እንደሆነ ክርስቶስ እንደ በግ ወደ መታረድ የተነዳው የሰዎችን ኃጢአት ተሸክሞ እንደሆነ እና ሰዎች ከእግዚአብሔር ጋር በክርስቶስ በኩል እንደሚታረቁ ኃጢአታቸው ሙሉ ለሙሉ ይቅር እንደሚባልላቸው እና የዘላለም መንግስት የዘላለም ህይወት ሊያገኙ እንደሚችሉ ከዛን ቦታ ጀምሮ ፊልጶስ ስለ ኢየሱስ ክርስቶስ ወንጌልን ሰበከለት። የምስራች ማለት ነው ወንጌል። እና አንተ ሰው እንደ ማንኛውም ሰው ኃጢአተኛ ነህ። ኢየሩሳሌም ሄዶ መመለስ ሊያድንህ አይችልም። ኢየሩሳሌም ሄዶ መመለስ ትምክት ሊሆን አይችልም። ሊያድንህ የሚችለው ክርስቶስ ኢየሱስ በመስቀል ላይ የተሰቀለውን እሱን ማመን ብቻ ነው። እሱ የተንገላታው የተሰቃየው፣ መስቀል ላይ የተሰቀለው፣ የሞተው፣ በሶስተኛው ቀን የተነሳው አንተን ለማዳን ነው። ይሄ ነው ወንጌል ይሄ ነው ወንጌል ብሎ ምድረበዳ ላይ ወንጌል እንሰበከለት። አሁን ተመልከቱ። እኔ ይህንን ክፍል የኢትዮጵያ ወንጃ እንድረባ አሳስበው። በጣም መሰረታዊ የሆኑ ትምህርቶች አሉበት። ቅድም የጠቃቀስኳቸው ነገሮች አሉ። ደህንነት የሚባለው ነገር ከእግዚአብሔር ጋር መታረቅ እና አዲስ ሕይወትና አዲስ ልብ ማግኘት የሆነ ቦታ የሆነ ቦታ እነከሌ እነከሌ ጋር በመሄድ አይደለም የሚገኘው። ኢየሩሳሌም በመሄድ አይደለም የሚገኘው። ይሄ ሰውዬ ተመልሶ መንገድ ላይ ነው። በረሃ ውስጥ እግዚአብሔር አገልጋዩን ልኮ ወንጌል ሰብኮለት እንዲድን ያደረገው እና ወንጌል ኃይለኛ ነው። የወንጌል መልእክት የማንንም ሰው ልብ ጥሶ የሚገባ ነው እና ለሰዎች የደህንነትን መንገድ የሚያሳይ ኃይል አለው። እግዚአብሔር ይመስገን። ይሄ ሰውዬ ስብከቱን በደንብ ሰምቷል። ምናልባት ልክ ባለፈው ለሊዲያ ስለ ሊዲያ እንደተናገርኩት እና ስለ ወህኒ ቤቱም ጠባቂ እንደተናገርኩት እነዚህ እነ ጳውሎስ ወንጌልን እነዚህ እነ ፊልጶስም ራሱ ሲናገሩ ከመጀመሪያ ጀምሮ ሰው ከእግዚአብሔር ጋር ከተጣላበት ጊዜ ጀምሮ እስከሚታረቅበት ጊዜ ድረስ እና ከታረቀ በኋላ ደግሞ ሰው ማድረግ የሚገባውን ሁለት መሰረታዊ ዶክትሪኖች ማለት የቤተ ክርስቲያን ስርዓቶችም ጭምር ነው የሚነግሯቸው። አሁን ሁለቱ ነገሮች ምንና ምንድን ናቸው? ጥምቀትና የጌታ እራት ናቸው። የጌታ እራትና ጥምቀት እና ስለ ጥምቀትም ስለ ጌታ እራትም በደንብ ነው ያስረዳው። ስለዚህ ተመልከቱ ቁጥር 36 ላይ ሰውየው አንድ ጥያቄ ጠየቀ፣ እና ዛጋ ተለወጠ። በእርግጥ ምን አለ ቁጥር 36 ሰብኮለታል እየሄዱ ነው አሁንም ፊልጶስ ያቆም አይመስለኝም ግን ይሄ ሰውዬ ገብቶታል እዛው ፊልጶስ እየተናገረ ኃጢአቱን ተናዞ ተለውጧል አሁን ቁጥር 36ን ተመልከቱ በመንገድም ሲሄዱ ወደ ውሃ ደረሱ ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው ይሄ ሰውዬ ስለ ጥምቀት ተነግሮታል ጥምቀትና ትርጉሙ በደንብ ተገልጦለታል አንድ ሰው የሚጠመቀው ደህንነት ሲያገኝ ብቻ ነው ሲለወጥ ብቻ ነው በክርስቶስ ኢየሱስ በማመን አዲስ ልብ አዲስ ህይወት ሲቀበል ብቻ ነው ጥምቀት ደግሞ ምንድን ነው የሚያሳየው ሰውየው በክርስቶስ ኢየሱስ ሞት በክርስቶስ ኢየሱስ መቀበር በክርስቶስ ኢየሱስ መነሳት ምክንያት ወይም አማካኝነት አዲስ ህይወት ከእግዚአብሔር ጋር እርቅ እንዳደረገ የሚያሳይ ነገር ነው። እና እነዚህ ሁሉ ነገሮች በሕይወቴ ሆነዋል። ክርስቶስ ኢየሱስ ለሰው ልጆች መዳን እንደመጣ እና በመስቀል ላይ ለሰው ልጆች ኃጢአት፣ ለእኔም ኃጢአት እንደተሰቀለ እና ደግሞ ሞቶ ስለ እኔ ኃጢአት ተነስቶ ወደ ሰማይ እንዳረገ በእነዚህ ሁሉ ነገሮች ማመኑን የሚገልጽ ጥያቄ ነው የጠየቀው። እና እዛ አራተኛው ነጥቤ ላይ ኢትዮጵያዊ የደህንነት ህይወት አገኘ የሚለው ጋር የጠየቀው ጥያቄ የተለወጠ ሰው ጥያቄ ነው። የተለወጡ ሰዎች ናቸው ለመጠመቅ ጥያቄ የሚያቀርቡት። ቤተ ክርስቲያን ውስጥ ደህንነት ማግኘቱን ወዲያውኑ በመጠመቅ መሰከረ። በእርግጥ አንድ ጥያቄ ተጠይቋል። ከመጠመቁ በፊት ፊልጶስ ምናለው እንዳልጠመቅ የሚከለክለኝ ምንድን ነው ባለበት ጊዜ አንድ የሚከለክልህ ነገር አለ ማመን አለማመንህ ይከለክላል። ስለዚህ ቁጥር 37 ላይ ምን አለው? ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። ሰውየው መልሶ እንደዚህ አለ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ተመልከቱ፣ ነገሩ የተያዘ ነው። እንደ በግ ወደ መታረድ የተነዳው በቀራንዮ መስቀል ላይ የተሰቀለው የሰዎችን ልጆች ኃጢአት ተሸክሞ ለሰዎች ልጆች ኃጢአት ሲል የእግዚአብሔርን ቁጣ የተቀበለው የእግዚአብሔር ልጅ ራሱ እግዚአብሔር የሆነው ጌታ ኢየሱስ ክርስቶስ ነው። ስለዚህ ይህ ሰውዬ በዛ ሁሉ ነገር ላይ አምናለሁ ብሎ ጥቅልል ባለ መልኩ ተናገረ። ከዛ ሰረገላው እንዲቆም ተጠየቀ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ እና አጠመቀው ይላል። እዚህ ጋር ትንሽ አስተያየት ሰጥቼ ወደ አምስተኛው ነጥቤ እሄዳለሁኝ። ምንድን ነው የምናገረው ነጥቤ መሰላችሁ? ጥምቀት የሚባለው ነገር ሲከናወን ሰዎች በዙሪያ ያሉ በቤተ ክርስቲያን ያሉ ሰዎች የሰዎችን ደህንነት ማግኘት ይመሰክራሉ። ያው እነዚህ ሰዎች ተለውጠው ነው የተጠመቁት ብለው የአይን ምስክር ነው የሚሆኑት እና ደህንነቱ የሰውየው ምስክርነት ነው። ግን ሰዎች ደህንነት ማግኘቱን ክርስቲያን መሆኑን ይመሰክራሉ። እና አሁን ይሄ ሰውዬ በተጠመቀበት ጊዜ እኔ የማስበው ደግሞም ትክክል ነው ብዬ እማምነው። ይሄ ሰውዬ ብቻውን በሰረገላ ይሄድ እንዳልነበረ ነው አብረውት ሰረገላውን የሚነዱ ደግሞ የሚያጀቡት ለማንኛውም አደጋ ለማንኛውም ምግብም የሚሰሩ ብዙ አብረውት አጃቢዎች እንደነበሩ ነው። እነዛ ሁሉ እያዩ ነው። ልክ ሰረገላው ላይ ልብሱን አወላለቀ፣ የውስጥ ልብሱ እንዳለ ከፊልጶስ ጋር ውሃ ወረዱ። ሰዎች በሙሉ ሰረገላው ውስጥ ያሉትና ሌሎቹም ሰረገላ ተከታዮች፣ አጃቢዎቹ፣ ወታደሮቹ በሙሉ እያዩ ውሃ ውስጥ ገባ። ውሃ ውስጥ ተጠምቆ ወጣ። እና የሚገርመው ነገር ግን ወዲያው ከውሃ እንደወጣ ፊልጶስ በመንፈስ ቅዱስ ተነጠቀ። እዚህ ጋር እንደዚህ ነው የሚለው፣ ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃ ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው፣ ማለት ወደ ሌላ ቦታ ወሰደው። የሚገርም የመንፈስ ቅዱስ አሰራር ነው። እዛ ቦታ የነበረው እና ሰውየው ፊልጶስ በመወሰዱ የተጠራጠረው ጥርጥር አልነበረም፣ ጥያቄ አልፈጠረበትም። ግን ምን ሆነ ነው የሚለው ደስ ብሎት መንገዱን ይሄድ ነበር። ምክንያቱም ደህንነት አግኝቷል። ደህንነት ያገኘው ከማን አይደለም፣ ከፊልጶስ አይደለም። አሁን አንዳንድ ጊዜ እዚህ አፍሪካ ውስጥም እዚህም ሀገር በጣም ኮንፊውዝድ የሆነ የሰዎች የተለመደ አነጋገር አላቸው። ሰዎች ጌታን ተቀብለው ሲድኑ በዳኑባቸው ሰዎች ላይ የሚያሳርፉት ትኩረት አለ። ልክ እነሱን እንደ አምላክ ማየት አንዳንድ አገልጋዮችን በትልቅ ደረጃ ከፍ አድርጎ መመልከት እና ራሱ አገልጋዮችም ራሳቸው ከዛ የተነሳ አሁን በጋሻ ጃግሬ በጋርድ ነው የሚወጡት የሚገቡት። በጣም ያሳዝናል። ያልሆነ መጽሐፍ ቅዱሳዊ ያልሆነ ነገር ነው። ግን እዚህ ጋር ይሄ ሰውዬ እንደዛ አይነት አመለካከት አልነበረውም። ይሄ ለእኔ የተላከ ወንጌልን የነገረኝ ሰው ነው። ኢየሩሳሌም ሄጄ ደስታ አላገኘሁም ነበር፣ አሁን ግን ደስታ አግኝቻለሁ። ኢየሩሳሌም ሄጄ ሰላም አላገኘሁም ነበር፣ አሁን እውነተኛ ሰላም አግኝቻለሁ። ኢየሩሳሌም ስሰግድ ከእግዚአብሔር ጋር አልታረኩም ነበር፣ አሁን ከእግዚአብሔር ጋር ታርቂያለሁ። የመለወጤ ምስክር ደግሞ ተጠምቂያለሁም። ይህ ሁሉ እግዚአብሔር እንደዚሁ ለእኔ ያደረገው ነገር ነው። ስለዚህ በደስታ ወደ አገሩ ወደ ኢትዮጵያ ተመለሰ እና በጣም አስደናቂ ነገር ነው የዚህ የሰውዬ መለወጥ። እና እኔ ታዲያ በቁጥር አምስት ወይም በነጥብ አምስተኛው ላይ የምናገረው የደህንነት ወይም ደግሞ አዲስ ልብ አዲስ ህይወት ማግኘት እና መለወጥ የሚባለው ነገር አንድ አይነት ነው መጽሐፍ ቅዱስ ላይ አሁን የጳውሎስን ህይወት አይተናል። የሊዲያን ህይወት አይተናል። የእስር ቤት ጠባቂውን ሰውዬ ህይወት አይተናል። ይህ ኢትዮጵያዊውን አሁን እየተመለከትን ነው። ደህንነት የነፃ መንገድ ነው፣ በጣም ግልጽ የሆነ እኛ ኃጢአተኞች ነን። እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ፣ እግዚአብሔር በኃጢአተኛ ላይ ቅዱስነቱ እንዳለ እንዲሆን መፍረድ አለበት ኃጢአተኞችን ወደ ሲኦል መላክ አለበት። ግን ኃጢአተኞችን ወደ ሲኦል ከሚልክ ምንድን ያደረገው? በራሱ ልጅ በክርስቶስ ኢየሱስ ላይ በኃጢአተኞች ላይ ሊፈረድ የሚገባውን ፍርድ በክርስቶስ ላይ አፈሰሰው። ስለዚህ በክርስቶስ የሚያምኑ ምን ይሆናሉ? ክርስቶስ ፍርዳቸውን ወስዶላቸዋል። እነሱ በክርስቶስ ነፃ ይወጣሉ። ስለዚህ የእግዚአብሔር ልጆች ይባላሉ። ነው ይህንን ነው አሁን አዲስ ኪዳን ለሰዎች ሁሉ የምስራች የሚናገረው። ቤተ ክርስቲያንም የመኖሯ ዓላማ ይኸው ነው። እኛም እዚህ የመሰብሰባችን ዓላማ ይኸው ነው። እግዚአብሔርን እናመልከዋለን፣ ቃሉን እንሰማለን። ግን ደህንነትን አግኝተን ሌሎች ያልዳኑ ሰዎች፣ በጭንቅ በመከራ ውስጥ በኃጢአት ውስጥ ፍርድ እየጠበቁ ያሉ ሰዎች ወደ ደህንነት እንዲመጡ እንናገራለን። እግዚአብሔር ደግሞ በአስደናቂ ሁኔታ የሰዎችን ሕይወት ልክ የዚህን ሰውዬ ሕይወት እንደለወጠ ይለውጣል። ከተለያየ ባክግራውንድ እና ደህንነት የሚባለው ነገር የተመሰረተው በሰው ሀሳብና እውቀት አይደለም። የተመሰረተው በማን ሀሳብ ነው? በራሱ በእግዚአብሔር ሀሳብ ነው። በሃይማኖተኝነት አይደለም። አሁን ይሄ የኢትዮጵያዊ ጃንደረባ የሃይማኖተኝነት መንፈስ ነው የነበረው ኢየሩሳሌም ሄዶ መስገድ፣ ሚካኤል ሄዶ መስገድ፣ ጊዮርጊስ ሄዶ መስገድ፣ እንደዚህ አይነት ነገር እኮ ነው ሀሳቡ የነበረው። ግን አያድንም፣ የሚያድነው የእግዚአብሔር ጸጋ ብቻ ነው የእግዚአብሔር ማዳን ብቻ ነው። ግልጽ የሆነ የደህንነት መንገድ በክርስቶስ ኢየሱስ የሚገኘው መንገድ ብቻ ነው የሚያድነው። እግዚአብሔር ይህንን የደህንነት ሕይወትና እምነት ለሁላችንም በእውነት ለዚህ ሰውዬ እንደገለጸ ለእኛም ይግለጽልን እና ከባለ ስልጣኑ ምንድን ነው የምንማረው የሚል ጥያቄ ጠይቅ ያለው እና ኢትዮጵያን በሙሉ ቢሰሙኝ ስለዚህ ሰውዬ ብዙ የምናገረው ነገር አለ እና አንዳንድ የምናገራቸው ነገሮች የጌታን ቃል የማንበብ ጥቅም ከዚህ ሰውዬ ህይወት እንማራለን። ተመልከቱ፣ መጽሐፍ ቅዱስን ያነብ ነበር። በሰረገላ ላይ እየሄደ እና ጥያቄ የፈጠረበት ቦታ ላይ ሲደርስ እግዚአብሔር ጥያቄው እንዲመለስለት መንገድ አዘጋጅቶ ያው ደህንነት አግኝቷል። ግን ከዚህ ሰውዬ የማንበብ ህይወት በጣም ጠቃሚ መሆኑን እንማራለን። ጌታን ለማወቅ የነበረውስ ጉጉት? አዎ ጉጉት ነበረው። ኢየሩሳሌም ድረስ ዋጋ ከፍሎ ያስኬደው ነገር ምንድን ነው? ኢየሩሳሌም ብሄድ እግዚአብሔር የሚባለውን አምላክ እንዲሁ አቀው ይሆናል የሚል ግምት ይዞ ነው የሄደው፣ እና ይሄ ጉጉት አለው ግምት አለው። እና እግዚአብሔር እንዲህ አይነት ጉጉትና ግምት በውስጣቸው ያስቀመጠባቸው ሰዎችን እንደዚሁ አይለቃቸውም። አንድ ቀን ያገኛቸዋል። አንድ ቀን ይለውጣቸዋል። አንድ ቀን ልባቸውን ልክ የሊዲያን ልብ እንደከፈተ ይከፍትላቸዋል፣ ያበራላቸዋል። እግዚአብሔር ይመስገን። ግን ይህን ሰው የኔ የትህትና ምልክትና ምሳሌ ለማድረግ እፈልጋለሁ። ምክንያቱም ባለስልጣን ሆኖ ይሄ ተራ ወንጌላዊ መጥቶ ሲጠይቀው የሚመራኝ ሳይኖር እንዴት ላውቅ እችላለሁ? ኧረ እባክህ! እንደዛ አይነት ጥያቄ አሁን በአሁኑ ዘመን ያሉ ሰዎች ይጠይቃሉ ብዬ አላስብም። አቃለ ሁሉን ነገር ተቶቶ ለኔቶ አውቃለሁ እንደዚህ አይነት ጥያቄ አጠየቀኝ ነው አንዳንድ ሰዎች የሚሉት። ግን ይህ ሰውዬ እንደዛ አላለም። የሚመራኝ ሰው ሳይኖር እንዴት ይገባኛል እና እባክን አና እንዴት ያቃል ብሎም እንደገመተ መገመት ራሱ ይከብዳል። ግን ይሄ የእግዚአብሔር የመንፈስ ቅዱስ ስራ ነው እና ስትሬንጀር ዝም ብሎ መንገድ ላይ ያለ ሰው ይህን ጥያቄ ስለጠየቀ እናና ቁጭ በልና አስረዳኝ እንደዚህ አይነት የትህትና ህይወት የነበረው ሰው ነበረ። ያልገባውን በትህትና ለመጠየቅ ዝግጁ መሆን። እኔ ኢትዮጵያውያን ሁሉ እንደዚህ ቢሆኑ እንዴት ጥሩ ነበር አ ብዙ ማይገቡን ነገሮች አሉ። ለመጠየቅና ለመረዳት ብዙ ሰው ፈቃደኛ አይደለም። ዝም ብሎ በጭለማ ብቻ በግምት ለመሄድ ነው የሚፈልገው። እና ይሄ ሰው ያልገባውን በትህትና ለመጠየቅ ዝግጁ ነበረ። ጠየቀ ተረዳ። እንደገና ጠየቀ፣ ተረዳ። እንደገና ጠየቀ። እንዳልጠመቅ የሚከለክለኝ ነገሩን በሙሉ ከሰማ በኋላ እንዳልጠመቅ የሚከለክለኝ ማለት በትኩረት ያዳምጥ የነበረ ሰው መሆኑንም ነው የምታዩት። እና ፊልጶስ ይናገራል፣ ያዳምጣል። ፊልጶስ ይናገራል፣ ያዳምጣል። አሃ የዳነ ሰው መጠመቅ አለበት። ውሃ ጋ ሲደርስ ይሄ ውስጡ የገባው ነገር ስለሆነ እንዳልጠመቅ የሚከለክለኝ ምንድን ነው? እንደገና ለተጠየቀው ጥያቄ እንደገና በቅንነትና በእውነት መልስ መመለሱ እና በገባውና ባመነበት ነገር ደግሞ አለማፈሩ። አንዳንድ ባለስልጣኖች አጃቢዎቻቸውን ይፈራሉ። ልክ ነው። ምክንያቱም በፖለቲካው ዓለም ውስጥ ሰዎች ሁል ጊዜ ተቃራኒዎች ይኖሯቸዋል እና ሰዎች አንዱን ጥሎ ለማለፍ ኢትዮጵያም ውስጥ እዚህም የትም ሀገር የምናየው ነገር ነው እና ይሄ ሰው ምንም ይባል ምንም በአጃቢዎቼ በሌሎችም ሰዎች በገባኝና ባመንኩበት ነገር አላፍርም ብሎ ውሃ ውስጥ ሲገባ ነው የምታዩት። እና እንደዚህ እንደዚህ አይነት መሰረታዊ ባህሪዎችን እግዚአብሔር በልቡ ከሰራው ነገር የተነሳ መመልከት እንችላለን እና አላስረዝምም። ዛሬ የማጠቃለያ ሀሳቦች ተናግሬ ወደ መደምደሚያ እመጣለሁኝ። ይህንም ባለስልጣን በተመለከተ መጽሐፎች አንብቤ ያለሁ እና ስለ ባለስልጣኑ የተጻፉ ነገሮች አሉ እና አንድ ያነበብኩት መጽሐፍ ከብዙ መጽሐፍ ውስጥ ለንግስቲቱ ተመልሶ ደስ ብሎት ነው የተመለሰው። ለንግስቲቱ እና ለመንግስት ባለስልጣኖች እምነቱን አካፍሏል፣ ሰብኮላቸዋል። ምንድን ነው የሚለው ያ ያነበብኩት መጽሐፍ ንግስቲቱና የመንግስት ባለስልጣኖች ሁሉም ጌታን ተቀብለው እንዳመኑ። ከዛ በኋላ ግን እሱ ጌታ ልኮኛል ብሎ ወደ ሩቅ ምስራቅ ድሮ ሲሎን የምትባል አገር፣ አሁን ስሪላንካ የምትባል አገር ናት። እዛ ሄዶ ወንጌልን እየሰበከ ሕይወቱ እንዳለፈ ይነገራል። ይህንን ጽሑፍ በአይኔ አንብቤያለሁ በአንድ መጽሐፍ ውስጥ እና ጌታን አገልግሎ ነው ያለፈው። ለኢትዮጵያ የመጀመሪያውን ወንጌል ያደረሰ የኢትዮጵያ የመጀመሪያው የክርስቲያን ወንጌልን ወደ ኢትዮጵያ ለመጀመሪያ ያስገባ አስደናቂ ሰው ነው። ይሄ ሁሉ የሆነው ከእግዚአብሔር የማዳን ስራ የተነሳ ነው እና እንደዚህ ላለሁኝ በጌታ ማመን እውነተኛ የህይወት ለውጥ የሚያመጣ ነገር ነው በጌታ ማመን አዲስ ልብ የሚባለውን ነገር ውስጣችን እንዲኖር ያደርጋል አዲስ ህይወት ያሰጠናል እና የእግዚአብሔር ልጆች ተብለን እንጠራለን ልክ በክርስቶስ ኢየሱስ በኩል ነው አንድ ሰው ኃጢአቱ ይቅር ተብሎለት የማን ልጅ የሚሆነው የእግዚአብሔር ልጅ የሚሆነው የእግዚአብሔር ልጅ ስንሆን በዚህ ምድር እንደ ማንኛውም ሰው እንኖራለን፣ ግን የእግዚአብሔር ክብር ሁልጊዜ ከኛ ጋር ይሆናል። እግዚአብሔር እኛን ይጠብቀናል። እግዚአብሔር እኛን ትልቅ ሰው ያደርገናል። እኛን እግዚአብሔር ያስከብረናል፣ ያከብረናል እና እግዚአብሔር ይመራናል። የሚገርም ነገር ነው። የእግዚአብሔር ልጅ መሆን በክርስቶስ ኢየሱስ ወደ ኋላ መቅረት አይደለም፣ ከማንም ሰው በላይ ወደፊት መጥቆ መሄድ ማለት ነው። ምክንያቱም እግዚአብሔር በጸጋው፣ በኃይሉ፣ በመልካምነቱ የሚመራው ሰው ወይም ልጅ ሴት፣ ወንድ ሆኖ መገኘት ማለት ነው። እና ወደ እግዚአብሔር መምጣት በጣም አስፈላጊ ነገር ነው። አሁን አንድ ጥያቄ ጠይቃለሁ። እናንተ በጌታ አዲስ ልብና አዲስ ሕይወት አግኝታችኋል ወይ? ይሄ ኢትዮጵያዊ ጌታ ኢየሱስ ክርስቶስ ልቡን ቀየረለት። በጌታ በኢየሱስ ክርስቶስ አመነ። የነበረው የመጽደቅ ሀሳብ ትክክል እንዳደለ አየ። እግዚአብሔር ለካ እንደዚህ በግል ነው ሰው የሚገናኘው። በግል ለካ እግዚአብሔርን ማወቅ ይቻላል። ለሁ በግል እግዚአብሔር ሰውን ይቅር ይላል እና የእግዚአብሔር ሰው ያደርጋል። እና በጌታ አዲስ ሕይወት ያገኘ ሰው ደግሞ ልክ እሱ አደረገ እንደተባለው፣ በጽሁፍ ላይ እንዳነበብኩት ለሌሎች ያገኘውን አዲስ ሕይወት ያካፍላል። እኔም በሕይወቴ ያንን ነው ያየሁት። ለሌሎች ይሄንን ያገኘሁትን ሕይወት ማካፈል ወዲያውኑ በልቤና በሕይወቴ ነው ሲቀጣጠል ያየሁት። እና ብዙ ሰዎች ሲድኑ አይቻለሁ ሲለወጡ እና እግዚአብሔር አምላክ ከዚህ ሰው የህይወት መዳን ምን ማለት እንደሆነ እንዴት እንደሚገኝ ስላሳየን እናመሰግነዋለን። ጌታ እየተመሰገነ ይሁን። እግዚአብሔር ሁላችንን ይባርከን። የመጨረሻውን መዝሙር ዘምረን ጊዜያችንን እንጨርሳለን።